ዛሬ ከሰዓት በኋላ ለመካሄድ ነበር የታሰበው። ነገር ግን የፍርድ ቤቱ ውሳኔ ዛሬ ዝርዝሩ ይቀርባል ስለተባለ የገዥው ፓርቲ ለሌላ ቀን ይተላለፍ እንዲ ብለው ጠየቀ። ተቃዋሚ ፓርቲዎችን በተመሳሳይ መንገድ አንሳተፍም፣ ለሌላ ቀን ይቀየር ስላሉ እና ደግሞ ፍርድ ቤቱ የሚያቀርበው ዝርዝር ውሳኔ ለውይይቱ ለስብሰባው ጠቃሚ መረጃዎች ጠቃሚ ግብአቶች ሊገኙበት ይችላሉ የሚል ሁኔታ ስለታደረ ለሌላ ቀን ተላልፏል ስብሰባው። የኬንያ ጠቅላይ ፍርድ ቤት የምርጫውን ውጤት ያገደበትን ውሳኔ ዝርዝር ዛሬ በማሳወቅ ላይ ነው። ዋና ዋናዎቹ ውሳኔዎቹ ምን ነበሩ? ፍርድ ቤቱ ውሳኔውን ሲጀምር የጀመረው ኮሚሽኑ ሕጎችን ሁሉ ጥሶ ራሱ ሕግ ሆኗል በማለት ከፍተኛ ወቀሳን ያቀረበው በኮሚሽኑ ላይ ከዚህም በተጨማሪ እነዚህ ሰላሳ አራት ኤ የሚባሉ ቅጾች ሙሉ በሙሉ ሳይደርሱት እንዲሁም ደግሞ ሲያረጋግጥ የፕሬዚዳንታዊ ውጤቱን ገልጿል። ይሄ ደግሞ ህገ መንግስታዊ ትልቅ ህገ መንግስታዊ ጥሰት ነው ብሏል። በሶስተኛ ደረጃ የኮምፒውተር ሰርቨሩን ለባለጉዳዮቹ ለገዥው ፓርቲ ተወካዮችም ሆነ ለተቃዋሚዎች እንዲያሳይ በጠቅላይ ፍርድ ቤቱ ታዞ ይህንን አላደረገም። ይህም ትልቅ የፍርድ ቤት ትዕዛዝ ጥሰት ነው ብሏል። በተጨማሪም ደግሞ የኮሚሽኑ መረጃ ቋት መረጃዎች ተቀይረዋል፣ ተሰርዘዋል፣ ተደልዘዋል፣ ሆን ተብሎ እንዲዛቡ ተደርጓል። እና አሁን ፍርድ ቤቱ የደረሰበት ድምዳሜ ወይም ራሱ ኮሚሽኑ መረጃዎችን ሆን ብሎ ተቀይሯል፣ ወይም በሌላ አካላት ተቀይሯል። በአጠቃላይ በተቃዋሚዎች በኩል የቀረበው መረጃ ጠለፋ ተካሂዷል የሚባለው ውንጀላ ተቀባይነት አለው፣ ፍርድ ቤቱ ይህንን ተቀብሏል ብሎ ወስኗል። አንደኛው ትልቁ ውሳኔ እሱ ነው። የመረጃ ጠለፋ ተደርጓል በኮሚሽኑ መረጃ ቋት ላይ ብለን አምነናል ብሎ ደምድሟል። ይህም ለተቃዋሚዎች ትልቅ ድል ነው ሊባል ይችላል በሌላ በኩል በቅጾች ረገድ በዚህ በምርጫ ጣቢያ እና በምርጫ ክልሎች ያሉ ቅጾች ያልተሟሉ፣ ፊርማ የሌላቸው፣ ማህተም የሌላቸው፣ የደህንነት ዋስትና ምልክቶች የሌላቸው መለያ ቁጥሮችም እንዲሁ የሌሏቸው አሉ እና በአንድ ኩባንያ ዱባይ ባለ ኩባንያ ፕሪንት ተደርገው ሳለ እንዲህ አይነት ልዩነቶች እንደት ሊከሰቱ ቻሉ? ይህንን የምርጫ ኮሚሽኑ ማስረዳት አልቻለም። ስለዚህ ኮሚሽኑ እዚህ ላይ ትልቅ ወንጀል ፈጽመዋል ብሎ ፍርድ ቤቱ ወስኗል። በሌላ ረገድ ወደ አስራአንድ ምርጫ ጣቢያዎች የስልክ ኔትወርክ ሽፋን አልነበራቸውም እና እነዚህም ምርጫ ኮሚሽኑ እንዳልነበራቸው ያሳወቀው ምርጫው ሊካሄድ ሁለት ቀን ብቻ ሲቀረው ነው። ስለዚህ ቀድሞ አማራጭ ዘዴዎች ማዘጋጀት ነበረበት። ሁለት ቀን ብቻ ሲቀረው ይህንን ማሳወቁ ትልቅ ህገ መንግስታዊ ጥሰት ነው። ይሄ ደግሞ ሆን ተብሎ እንደተደረገ አይነት ነው ዳኞች ያረዳድ እና በዚህ ትልቅ ጥፋት እንደፈጸመ ኮሚሽኑ እንትን ተብሏል። ተቃዋሚዎቹ ከቀረቡት ውንጀላዎች ተቀባይነት ያላገኘው ፕሬዚደንቱ የመንግስትን መስሪያ ቤቶች፣ ሚኒስትሮችን እና የመንግስትን አጠቃላይ ሀብት በመጠቀም የምርጫ ዘመቻ አካሂደዋል የሚለው እሱ በቂ ማስረጃ አልቀረበም በሚል ሰርዞታል እንጂ በአብዛኛው ተቃዋሚዎቹ ያቀረቡት ጥያቄዎች፣ ክሶች ተቀባይነት አግኝተው ምርጫውን የሰረዘበትን ምክንያቶች በዝርዝር አስረድቷል። አቶ ፍቅረ ማርያም የኬንያታ ፓርቲ ጁቢሊ የጠቅላይ ፍርድ ቤቱን ውሳኔ ተቃውሞታል። ሆኖም ግን ውሳኔውን አከብራለሁ ብለዋል። ፓርቲው ውሳኔውን በመቃወም እንግዲህ ሰልፎች ተካሄደዋል። ዳኞች እንዲነሱ ሁሉ ተጠይቋል። ይህ በሚቀጥለው ምርጫ ላይ ምን ተጽዕኖ ይኖረዋል ተብሎ ይታሰባል። በአጠቃላይ ወደፊት የሚመጣው ምርጫ ላይ አሁን ወደ ሶስት መቶ ሰላሳ ሰባት የሚሆኑ አቤቱታ ጥያቄዎች አሉ። በዚህ የሴኔት ምርጫ የፓርላማ ምርጫ ምናምን የቀረቡ ለከፍተኛው ፍርድ ቤት የቀረቡ አሉ እና እነሱ ተቀባይነት እንዲያገኙ እድል ይከፍታል ተብሎ ይታመናል። የዛሬው ዝርዝር ውሳኔ በሌላ በኩል ደግሞ በፕሬዝዳንቱና በዳኞች መካከል ያለው ፍጥጫ እንዲጨምር ያደርጋል። በፓርላማ ውስጥ በአሁኑ ሰዓት ጠቅላይ ፍርድ ቤቱ ወደፊት ያሉት ስልጣኖች እንዲቀንሱ እንዲደረግ አንዳንድ እንቅስቃሴዎች ተጀምረዋል በፓርላማ ውስጥ እና በፍርድ ቤቱና በስራ አስፈጻሚ መካከል ያለው ፍጥጫ ይጨምረዋል ተብሎ ይገመታል። አሁን ባለው ሁኔታ ምርጫውን የኦክቶበር አስራ ሰባት ማካሄድ እንደማይቻል ነው የሚታመነው ምናልባት በቀጣዩ ስብሰባ ወደ ኦክቶበር ሀያ ስድስት ይራዘማል ተብሎ ይጠበቃል። በአጠቃላይ ግን በስልሳ ቀናት ውስጥ በታቀደው መሰረት እስከ ህዳር አንድ ድረስ በፈረንጆች አቆጣጠር ማካሄድ ካልተቻለ ህገ መንግስታዊ ቀውስ ነው የሚፈጠረው።